እነ መብራቱ ጌታ አሁን በሚል መዝገብ የሽብር የክስ የተመሰረተባቸው የወልቃይት የማንነት ጥያቄ አምስት የኮሚቴ አባላት የክስ መቃወሚያ በፍርድ ቤት ውድቅ ተደርጎባቸዋል ተከሳሾቹ የቀረበባቸውን ክስ ክደው ተከራክረዋል አቃቢ ህግ ምስክሮቹን እንዲያሰማ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል ዝርዝሩን መለስካቸው አመሀ ይዟል። ቀደም ሲል የፌዴራል አቃቢ ሕግ እነ መብራቱ ጌታሁን በሚል የክስ መዝገብ በወልቃየት የማንነት ጥያቄ ኮሚቴ አባልነት ከሚታወቁት መካከል በመብራቱ ጌታሁን፣ አታላይ ዛፌ፣ ጌታቸው አደመ፣ አለነ ሻማና ነጋ ባንቲሁን ላይ የአሸባሪነት ክስ መስርቶባቸዋል። ተከሳሾቹ በቀረበባቸው ክስ ላይ መቃወሚያቸውን በዝርዝር አቅርበዋል። አቃቢ ሕግ በበኩሉ የቀረቡትን ተቃውሞዎች በየነጥቡ የሕግ መሠረት ያለው ተቃውሞ እንዳልሆነ ተከራክረዋል። ዛሬ ፍርድ ቤቱ በሰጠው ብይን ከአንዱ መቃወሚያ በስተቀር ሌላውን የተከሳሽ መቃወሚያ ውድቅ አድርጎታል። የተከሳሾቹን ጠበቃ ተዋለህኝ ምረቱን ከብይኑ በኋላ ጠይቄያቸው አስተያየታቸውን ሰጥተውኛል። እንግዲህ እኛ ያው የሕግ መሰረት አስይዘን አቅርበናል። ነገር ግን ያው ፍርድ ቤቱ ደግሞ በራሱ መለኪያ ለክቶ ሕዝቦችን አልተቀበለንም። በተለይ ክርክሩ ሊታይ ይገባል የሚባልበትን ቦታ በተመለከተ ምናልባት እኛ ያቀረብነው እና ፍርድ ቤቱ የሰጠው ብይን የትርጉም ልዩነት እንዳለው እንገምታለን። እኛ የጠየቅነው ወይም ያቀረብነው መቃወሚያ ፍርድ ቤቱ የስረ ነገር ስልጣን የለውም በሚል አይደለም የጸረ ሽብር ወንጀሎች የሚታዩት ምንጊዜም ቢሆን በፌዴራል ከፍተኛ ፍርድ ቤት ስልጣን ነው። ይህ ፍርድ ቤት የስረ ነገር ስልጣን ቢኖረውም በወንጀለኛ መቅጫ ስነ ስርዓት ህግ አንድ መቶ መሰረት አንድ የወንጀል ክርክር ሊታይ የሚችለው ወንጀሉ በተፈጸመበት ወይም የወንጀሉ ውጤት በተገኘበት ነው ስለሚል የእናቱ መብራት ወንጀል ተፈጸመ የተባለው አማራ ክልል ነው፣ ውጤቱም ተገኘ የተባለው አማራ ክልል ስለሆነ በአማራ ክልል ጠቅላይ ፍርድ ቤቱ የፌዴራል ከፍተኛ ፍርድ ቤት ስልጣን አለው፣ በህገ መንግስቱ አንቀጽ ሰማኒያ ንዑስ ቁጥር ሁለት መሰረት ማለት ነው። ይህ ስልጣን ደግሞ ያው የውክልና ስልጣን ሳይሆን ጣምራ ስልጣን ነው። ይህ ስልጣን ህገ መንግስቱ ካልተሻሻለ በስተቀር በሌላ ህግ የሚገደብ ስልጣን አይደለም። ከዚህ አንጻር በዛ ሊታይ ይገባል የሚል ነበር የእኛ ክርክር። ነገር ግን ያው ፍርድ ቤቱ ሁለታችንም ስልጣን ስላለን በዚህ ከቀረበ እኛ እናያለን፣ በዚያ ሲቀርብላቸው እነሱ ያሉ የሚል ነው የወሰደው። ፍርድ ቤቱ ብይኑን ካሰማ በኋላ ተከሳሾቹን የተከሰሱበትን ወንጀል መፈጸማቸውን ወይም አለመፈጸማቸውን ጠይቋቸዋል። ሁሉም ተከሳሾች ወንጀሉን አልፈጸምንም በማለት ተከራክረዋል። አቃቢ ሕግ በበኩሉ ባቀረበው ክስ መሠረት ምስክር እንዲያሰማ ፍርድ ቤቱን ጠይቋል። ፍርድ ቤቱም ለሚያዝያ ሶስትና አራት ቀን 2009 ዓ ም ምስክሮቹን እንዲያሰማ ተለዋጅ ቀጠሮ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ